ድምፅ የተዘጋጀ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር የሚያሳርፍ ማንም በሰማይም በምድርም የለም። ወዳጆቼ፣ እግዚአብሔር ይክበር ይመስገን። በዝማሬ ያገለገሉንን የጂንካ ቃለ ሕይወት መዘምራንን እግዚአብሔር አብዝቶ ይባርካቸው። እንጸልይ። እግዚአብሔር አባታችን ሆይ፣ ባለፉት ቀናት ስትናገረን ስታስተምረን እንደ ነበረ ሁሉ ዛሬም ደግሞ እንድትናገረን አንተን ተማምነን ይቀርበናል። አቤቱ ጌታችን ሆይ፣ እኛ ደግሞ ከአንተ ሽተን እግዚአብሔር አምላካችን ሆይ አንድን ነገር እፈልገን ባዶችንን በፊት እንገኛለን። እባክህ በባዶ ማሰሯችን የመንፈስ ቅዱስን ዘይት እንድትሞላ እንለምንሃለን። እግዚአብሔር አባታችንና አምላካችን ሆይ በዚህ ምሽት የምንማረው ቃል ለሕይወት ዘመናችን ሁሉ የሚረባን እኛም ደግሞ እግዚአብሔር አምላካችን ሆይ ሰላሳና ስልሳ ፍሬ አፍርተን ለሌሎች የምንተርፍ ሰዎች እንድታደርገን እንለምንሃለን እግዚአብሔር ሆይ ቀሪውን እሳታችንን ሁሉ አንተ ባርከው። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። ለጊዜ ጥናታችን ቤተ መቅደሱ ተሰርቶ ካለቀ በኋላ የቤተ መቅደሱ መመረቅ እንዲሁም ደግሞ የፋሲካን በዓል መከበር ከምዕራፍ ስድስት ከተመለከትን በኋላ ወደ ምዕራፍ 7 እና 8 ተሸጋግረን በዕዝራ መሪነት የወጡ አይሁዳውያንን ደግሞ ተመልክተን ነበረ። እንግዲህ ዛሬ ደግሞ ከምዕራፍ 9 እና ከምዕራፍ 10 እንደምንመለከተው በዕዝራ መሪነት የተደረገውን ታድሶ ደግሞ አንድ በአንድ እግዚአብሔር የፈቀደልን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ በማስቀደም ዕዝራ ምዕራፍ ዘጠኝ ቁጥር አንድን አውጡ። ዕዝራ ምዕራፍ ዘጠኝ ቁጥር አንድን ተመልከቱ። ቀደም ብዬ እንደተናገርኩት አድማጮቼ ምዕራፍ ዘጠኝና ከምዕራፍ አስር የምንመለከተው ወይም ደግሞ የምናጠናው በዝራ መሪነት የተደረገውን ታዲሶ ነው። በመጽሐፍ ቅዱስ ከሰፈሩት ታላላቅ ጸሎቶች አንዱ ከምዕራፍ ዘጠኝ የምንመለከተው ነው። አስተዋላችሁ? በመጽሐፍ ቅዱስ ከሰፈሩት ታላላቅ ጸሎቶች አንዱ ከምዕራፍ ዘጠኝ የምንመለከተው ነው። በሦስቱም ድኅረ ምርኮ ማለትም ከምርኮ በኋላ በተጻፉት መጻሕፍት ዘጠነኛ ምዕራፍ ውስጥ ታላላቅ ጸሎቶች ሰፍረው እናገኛለን። ይህን ልብ በሉ። በሦስቱም ድኅረ መርኮ ከምርኮ በኋላ ማለት ነው፣ በተጻፉት መጻሕፍት ዘጠነኛ ምዕራፎች ውስጥ ታላላቅ ጸሎቶች ሰፍረው እናገኛለን። እዝራ ምዕራፍ ዘጠኝ፣ ነህምያ ምዕራፍ ዘጠኝ እንዲሁም ዳንኤል ምዕራፍ ዘጠኝን እንደ ምሳሌ ማቅረብ ይቻላል። እንደገና ልድገምላችሁ፣ ዕዝራ ምዕራፍ ዘጠኝ፣ ነሄምያ ምዕራፍ ዘጠኝና ዳንኤል ምዕራፍ ዘጠኝን እንደ ምሳሌ ማቅረብ ይቻላል። ወቅቱ የእግዚአብሔር ሕዝብ ከፍተኛ ችግር ውስጥ የወደቀበት ወቅት ነበር። እስቲ ዕዝራ ምዕራፍ ዘጠኝ ቁጥር አንድን አብረን እንመልከት። ይህም ከተፈጸመ በኋላ አለቆቹ ወደ እኔ ቀርበው የእስራኤል ሕዝብ ካህናቱም ሌዋውያኑም እንደ ከናናውያን፣ እንደ ኬጢያውያን፣ እንደ ፈርዛውያን፣ እንደ ሞዓባውያን፣ እንደ ግብፃውያንና ሞራውያን ርኵሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም ይላል። ተመልከቱ። ኬጣውያን በወቅቱ ታላቅ ሕዝብ ነበሩ። በታላቁ እስያ በተለይም በባሕሩ ዳርቻ የነበሩት እንደ ኤፌሶን፣ ስሚርና ትሮይን የመሳሰሉ ከተሞች መጀመሪያ የተመሠረቱት በኬጣውያን ነበር ምንም እንኳ ታላቅ ሕዝብ ቢሆኑም ኬጥያውያን አረመኔ ሕዝብ ነበሩ እስራኤልም ራሳቸውን ከእነዚህ ሰዎች አለዩም ነበር የመጀመሪያው ቡድን ወደ አገሩ ሲገባ ችግር ይገጥሞታል ወደ ፊት የነቢዩ የሐጌን መጽሐፍ ስናጠና ስለዚህ ሰፋ ባለ ሁኔታ እንመለከታለን ሐጌ ችግሮቻቸውን በእንዴት ዐይነት ሁኔታ መወጣት እንደሚችሉ ሲመክራቸውና ሲረዳቸው ነበር። በነህምያ ረዳትነት የኢየሩሳሌም ቅጥርና መቅደሱ ቢሰራም የተስፋ መቁረጥ አዝማሚያ በሁሉም ስፍራ ይታይ ነበር። ሁሉንም ነገር በተሸናፊነት እርግፍ አድርገን ለመተው የምንፈተነውም በእንዲህ ዐይነቱ ወቅት ነው። ወዳጆቼ ብዙ ክርስቲያኖች የዚህ ዐይነት ችግር ደርሶባቸዋል። አንድ ሰው ተስፋ ማስቆረጥ ትልቁ የሰይጣን መሳሪያ ነው ብሏል። እውነቱን ነው። አስተዋላችሁ አይደል? ተስፋ ማስቆረጥ ትልቁ የሰይጣን መሳሪያ ነው ሲል ተናግሯል። አይሁዳውያን ራሳቸውን ገለልተኛ ማድረግን በመተው በዙሪያቸው ከነበሩ አረማውያንና የእግዚአብሔር ጠላቶች ጋር ተደባልቀዋል። ይህም ደግሞ የአሕዛብን ርኵሰት እንዲካፈሉ አደረጋቸው። ራሳቸውን አለመለየታቸው ለርኵሰትና ለጣዖት አምልኮ ዳርጓቸዋል። ቁጥር ሁለትን ተመልከቱ። ለራሳቸውና ለልጆቻቸውም ሴቶች ልጆቻቸውን ወስደዋል። የተቀደሰውን ምዘር ከምድር አሕዛብ ጋር ደባልቀዋል። አስቀድሞ አለቆቹና ሹማምንቶቹ በዚህ መተላለፍ መጀመሪያ ሆነዋል አሉኝ ይላል። ሌላው ቀርቶ ወዳጆቼ መሪዎቹ እንኳ ከዚህ ችግር ነጻ አልነበሩም። ምንጊዜም ቢሆን መብት ግዴታንም ያስከትላል። ይህን ልብ በሉ። ምንጊዜም ቢሆን መብት ግዴታንም ያስከትላል። ስለዚህም ከሌሎች ይልቅ እነዚህ ሰዎች በእግዚአብሔር ፊት ይበልጥ ወንጀለኛ ሆነው ተገኝቷል። ቀጥሎ ስላደረገው ነገር እዝራ ሲናገር በቁጥር ሦስት ላይ እንዲህ ይላል ይህንም ነገር በሰማው ጊዜ ልብሴንና መጐናጸፊያዬን ቀደልሁ የራሴንና የጢሜን ምጠጉር ነጨው ደንግጬም ተቀመጥኩ፣ ሲል ይናገራል እዝራ። ወገኖቼ ወደ አገሩ የተመለሰው ሀምሳ ሺህ ሰዎችን ያካተተው በዘሩ ባቤል የተመራው የመጀመሪያው ቡድን ኢየሩሳሌም ከደረሰ ሰባ አምስት ዓመት በኋላ እንደሆነ መረዳት አለብን። ሁለት ሺህ ሰዎች የያዘው ሁለተኛው ቡድን ልብ በሉ፣ ሁለት ሺህ ሰዎችን የያዘው ሁለተኛው ቡድን ይዞ እዝራ ኢየሩሳሌም ሲደርስ ቤተ መቅደሱ እንደገና ተሰርቶ ነበር የከተማው ቅጥር ግን ገና አልተሰራም ነበር ይህ ልብ በሉ የከተማው ቅጥር ግን ገና አልተሰራም ነበር ሕዝቡም በሚያሳዝን ሁኔታ ውስጥ ነበሩ ከአረማውያን ጋር ተጋብተውና ተዋልደው እንዲሁም ተደባልቀው ነበር የሚኖሩት በየስፍራው ርኵሰትና ጣዖት አምልኮ ተስፋፍቶአል ተንሰራፍቶአልም ይህ ሁሉ ለዕዝራ ሲነገረው የተነገረውም እውነት መሆኑን ሲያረጋግጥ የእግዚአብሔር ሕዝብ በእንዲህ ዐይነት ወራዳ ሁኔታ መገኘታቸው በጣም አሳዘነው፣ ልቡንም ሰበረ። ዛሬ ወዳጆቼ፣ በቤተ ክርስቲያን ውስጥ ስላለው ችግር ብዙ እንናገራለን። ስንቶቻችን ችግሩን ለማስወገድ አስተዋጽኦ ለማድረግ ፈቃደኛ እንደሆንን አጠያያቂ ነው። እኔ ምን አገባኝ? ይሄ እኮ የእኔ ጒዳይ አይደለም በማለት የራሳችንን ለማግለል እንፈልጋለን። ስህተቱ ወይም ስህተቱን የፈጸሙት ላይ ጣት መጠቆም ቀላል ነው። ዕዝራ ግን እንደዚያ አልነበረም ያደረገው። የሕዝቡ ኃጢአት በጣም አሳዝኖታል። ልብሱን ቀዶ ጸጉሩን ነጨ። እስቲ ቀጥሎ የወሰደውን እርምጃ ደግሞ እንመልከት። ስለ ምርኮኞቹም መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ፣ እኔም እስከ ሰርክ መሥዋዕት ድረስ ደንግጬ ተቀመጥሁ ይላል። ቁጥር አራትን ልብ ይሏል። ተገቢውን አክብሮት ለእግዚአብሔር ቃል የምንሰጥ ስንቶቻችንን? ወዳጆቼ ብዙ የወንጌላውያን አብያተ ክርስቲያናትን አውቃለሁ። ብዙውን ጊዜ ደግሞ የማገለግለው በእነርሱ መካከል ስለ ሆነ ከብዙዎች አባሎቻቸው ጋር የጠበቀ ቀረቤታ አለኝ። ብዙዎቹ የእግዚአብሔርን ቃል እንደሚወዱ ይናገራሉ የተሰመረበት መጽሐፍ ቅዱስና የተለያዩ ሐሳቦችን ያሰፈሩበት ማስታወሻ ደብተርም አላቸው። በጣም የሚያሳዝነው ግን የእግዚአብሔር ቃል ምንም ለውጥ በሕይወታቸው አለማምጣቱ ነው። ልብ በሉ፣ በጣም የሚያሳዝነው የእግዚአብሔር ቃል ምንም ለውጥ በሕይወታቸው ውስጥ አለማምጣቱ ነው። የእግዚአብሔር ቃል አያስደነግጣቸውም። እንዲሁ ላይ ላዩን ብቻ እግዚአብሔር ፍቅር ነው ይላሉ። አዎን ወዳጆቼ፣ እግዚአብሔር ፍቅር ነው። ይህን ማወቅ አስደሳች ነገር ነው። ይሁን እንጂ እግዚአብሔር ፍቅር ብቻ አይደለም፤ እርሱ ቅዱስም ነው። ኀጢአትን ይቀጣል። ዕዝራን ያስደነገጠውም ይህ እውነት ነበር። በሕዝቡ ኀጢአት ምክንያት እስከ ሰርክ መሥዋዕት ድረስ ደንግጦ ዕዝራ ተቀምጧል። እኛስ የሌሎች ኃጢአት የሚያስደነግጠን ሰዎች ነንን? ምን ያህል በእግዚአብሔር ቃል እናምናለን? ወገኖቼ ለብቻችሁ ሆናችሁ ስለ እነዚህ ጥያቄዎች ብታስቡ በጣም እንደምትጠቀሙ ልነግራችሁ እፈልጋለሁ። የእግዚአብሔርን ቃል አምናለሁን? ለእግዚአብሔር ቃል እታዘዛለሁን? ጌታ ኢየሱስ ብትወዱኝ ትእዛዜን እጠብቁ አለ። ዮሐንስ ምዕራፍ ዐሥራ አራት ቁጥር አስራ አምስትን መመልከት ይቻላል። በሰርክም መሥዋዕት ጊዜ ልብሴና መጐናጸፊያዬ እንደ ተቀደደ ሆነው ከመዋረድ የተነሣው በጒልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው ይላል። እንዴት ዐይነት ሰው ነው? እጅን ወደ እግዚአብሔር መዘርጋት ምን ማለት ነው? ምንም ነገር ከእግዚአብሔር ሳይደብቁ ግልጽ መሆን ማለት ነው። አስተዋላችሁ? እጅን ወደ እግዚአብሔር መዘርጋት ማለት ምንም ነገር ከእግዚአብሔር ሳይደብቁ ግልጽ መሆን ማለት ነው። ነፍሳችንንና ልባችንን አራኩተን በጸሎት በእግዚአብሔር ፊት መቅረብ ማለት ነው። በሌላ አባባል ማለቴ ነው፣ እዝራ እጁን ወደ እግዚአብሔር ዘረጋ። ምንም ወደ ኋላ መደበቅ የፈለገው ነገር አልነበረም። ሐዋርያው ጳውሎስ እንዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለው በማለት ተናግሯል። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስምንት አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስምንትን ተመልከቱ። ለጸሎት ስንቀርብ ይህን ማስታወስ አለብን ወዳጆቼ። ከዚህ በመቀጠል ደግሞ የዝራን ጸሎት አብረን እንመለከታለን። እንዲህም አልኩ አምላኬ ሆይ ኀጢአታችን በራሳችን ላይ በስቶአልና በደላችንም ወደ ሰማይ ከፍ ከፍ ብሎአልና፣ አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ እፈራማለሁ፣ ይላል ዕዝራ። ስለ ኀጢአታቸው ሌሎችን አልወቀስም፣ እርሱ ራሱንም በደለኛ በማድረግ ነበር የተናዘዘው። ብዙዎች ራሳቸውን ከቤተ ክርስቲያን ያገላሉ። ቤተ ክርስቲያን በሚያሳዝን ሁኔታ ውስጥ ለመሆኗ እኔም እስማማለሁ፣ ወዳጆቼ ሆኖም የእኛም ጭምር እንጂ የእነርሱ ኀጢአት ብቻ አይደለም ሊታየን የሚገባው። ቤተ ክርስቲያን ስህተት ውስጥ ከሆነች እኛም ስህተት ውስጥ ነንህ ማለት ነው። ስለዚህም ኀጢአተኞቹ ወንድሞቼና እህቶቼ ብቻ አይደሉም፣ እኔም ይቅርታህና በደልህ የሚያስፈልገኝ ኀጢአተኛ ነኝ በደለኛ ነኝ ማለት ነው ያለብን። ቁጥር ሰባትን ተመልከቱ ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኀጢአታችን እኛና ንጉሦቻችን፣ ካህናቶቻችንም ለሰይፍና ለምርኮ፣ ለብዝበዛና ለእፍረት በምድር ነገሥታት እጅ ተጣልን ይላል። ወዳጆቼ፣ በባዕድ ምድር ምርኮኛ መሆን ማለት ምን እንደሆነ እዝራ በሚገባ ያውቃል። ምናልባት እዝራ እዚያው በምርኮ አገር ተወልዶ ይሆናል ወይም ደግሞ በትንሽነቱ ወደ ምርኮ ምድር ተወስዶ ይሆናል። ያም ሆነ ይህ ግን ምን ማለት እንደሆነ ይገባዋል። ምርኮ ማለት እግዚአብሔር እንደሚቀጣው ሲገነዘብ የፈራው የተንቀጠቀጠውም በዚህ ምክንያት ነበር። ወዳጆቼ በዚህ ዘመን እግዚአብሔር እየፈረደባቸው ያሉት ብዙዎች ናቸው። ለዚህ ብዙ ማስረጃዎችን ማቅረብ እችላለሁ። አንድ ጊዜ አንድ ባባለዝር በሽታ እየማቀቀ የነበረ ሰው ወደ እኔ መጣና፣ አበበ ችግሬ የተቃለለ መስሎኝ ነበር አሁን ግን ይህ ቆሻሻ ህመም ዕድሜን እያሳጠረው ነው አለኝ። እንዳለውም በዚያ ክፉ ደዌ ያለ ጊዜው ሞቷል። አምላካችን ወዳጆቼ፣ እግዚአብሔር ቅዱስ አምላክ ስለሆነ ኃጢአትን ይቀጣል። ብዙዎቻችን ግን ይህ የእግዚአብሔር ቃል እውነት ለምን እንደማያስፈራን አይገባኝም። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራው ችንካርን ይሰጠን ዘንድ፣ አምላካችንም ዓይናችንን ያበራ ዘንድ በባርነትም እሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል ይላል። ቁጥር ስምንትን ልብ ይሏል። ሰባው የምርኮ ዘመን አብቅቷል። እግዚአብሔርም ወደ አገራቸው እንዲመለሱ ፈቅዶላቸዋል። ይሁን እንጂ አሁንም ቢሆን ያንኑ ለምርኮ ያበቃቸውን በደል መልሰው እያደረጉ ነው። ወደ አገራቸው ለመመለስ የፈቀዱ ቅሬታ የተባሉቱ ጥቂቶች ብቻ ናቸው። ብዙዎች ግን ወደ አገራቸው መመለስን አልፈለጉም። በተቀደሰ ስፍራ ችንካርን ይሰጠን ዘንድ ሲል ስለ ክርስቶስ መናገሩ ነው። ዓይናችንን ያበራ ዘንድ በባርነት ምሳለን ጥቂት የሕይወት መታደስን ይሰጠን ዘንድ የሚለው አባባሉ ወይም ደግሞ አነጋገሩ መንፈሳዊ መነቃቃትን ወይም ሪቫይቫልን የሚያመለክት ነው። በመሠረቱ ይህ ቃል መጽሐፍ ቅዱስ ውስጥ አይገኝም። ይሁን እንጂ ወዳጆቼ በጣም የተለመደ ቃል ስለሆነ በስብከቴ ብዙውን ጊዜ ጠቅሰዋለሁ አለው፣ ወይንም ደግሞ አነሳዋለሁ። ኀጢአተኞች ወደ መዳን የሚመጡበት፣ ሰዎች ለመንፈሳዊ ነገር ስሜታቸው እንዲነሳሳ የሚሆንበት የእግዚአብሔር መንፈስ ሥራ ነው። መንፈሳዊ መነቃቃት ሕይወት መዝራትን ከሞት መመለስን ነው የሚያመለክተው። አስተዋላችሁ? መንፈሳዊ መነቃቃት ሕይወት መዝራትን ከሞት መመለስ ነው የሚያመለክተው። ሮሜ ምዕራፍ 14 ቁጥር 9 ሮሜ ምዕራፍ 14 ቁጥር 9 ስለ ክርስቶስ ትንሣኤ ሲናገር ክርስቶስ ሞቷልና ያውም ሞኗልና አይላል። እንደ እውነቱ ከሆነ መንፈሳዊ መነቃቃት ይበልጥ የሚመለከተው አማኞችን ነው። ዝቅ ብሎና ቀዝቅጾ የነበረው የአማኙ ሕይወት ወደ ሕይወትና ወደ ብርታት የሚመለሰው በመንፈሳዊ መነቃቃት ነው። ያ እዝራ የነበረበት ጊዜ ደግሞ የታላቅ መንፈሳዊ መነቃቃት ዋዜማ ነበር። እዝራ ጸሎቱን እቀጥሏል። እስቲ እዝራ ምዕራፍ ዘጠኝ ቁጥር ዘጠኝን እንመልከት። ባሪያዎች ነንና አምላካችን ግን በባርነት አልተወንም የሕይወት መታደስን ይሰጠን ዘንድ የአምላካችንንም ቤት እንሠራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ያደርግልን ዘንድ በፋርስ ነገሥታት ፊት ምህረቱን እሰጠን ይላል። እግዚአብሔር ለእነዚያ ሰዎች መልካምን ነገር አድርጎላቸዋል። ኃጢአታቸውን ተናዘዋል። ስለዚህም እግዚአብሔር ሊባርካቸው ነው። እንዲህ ይላል። የሚቀጥለው ቁጥሬ ደግሞ አሁንስ አምላካችን ሆይ ትወርሷት ዘንድ የምትገቡባት ምድር በምድር አሕዛብ ርኵሰት ረክሳለች። ከዳር እስከ ዳር ምድር እስከ ርኵሰታቸው ከጸያፍ ሥራቸውም ተሞልታለች። አሁንም ትበረቱ ዘንድ የምድሩንም እፍሬ ትበሉ ዘንድ ለዘላለም ለልጆቻችሁ ተዋርሷት ዘንድ ሴቶች ልጆቻችሁን ለልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለልጆቻችሁ አትውሰዱ፣ ሰላማቸውንና ደህንነታቸውንም ለዘላለም አትሹ ብለህ በባሪያዎች በነቢያት ያዘዝከውን ትዕዛዝ ትተናልና። ከዚህ በኋላ ምን እንላለን? ስለ ክፉ ሥራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችን እንደ ኀጢአታችን ብዛት አልቀሰፍከንም፣ ነገር ግን ቅሬታን ሰጠህን ይላል። ከቁጥር አሥር እስከ አሥራ ሦስት ያለውን ስፍራ ይመለከቷል። ወዳጆቼ እዚህ ላይ እዝራ እንደ እኛ በደልና ኀጢአት ቢሆን ኖሮ የበለጠ ፍርድ ይገባን ነበር ነው የሚለው። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ጥናታችንን እዚህ ላይ እናበቃለን። እግዚአብሔርን ስለዚህ ድንቅ አሰራሩና ቃሉ እጅግ አድርገን እናመሰግነዋለን። ከዚህ ትምህርት ለሕይወታችን የሚረባውን መልካምን ነገር እግዚአብሔር እንደ ሰነቀልን እምነታችን ነው። አስተያየት ወይም ጥያቄ ካላችሁ፣ አገልግሎታችንን አስመልክቶ ማለቴ ነው፣ ደብዳቤዎቻችሁን ከመጻፍ አትቆጠቡ። እናንተ ደግሞ በደብዳቤ ስታገለግሉን፣ እኛ እንበረታለን፣ እንባረካለን፣ ደስ እንሰኛለን። እግዚአብሔር ይህንንም ደግሞ ስለምታደርጉ አብዝቶ ይባርካችሁ። ደናደሩ እግዚአብሔር ይባርካችሁ እያልን በተለመደው ሰላምታችን በዚህ ዝማሬ የምንሰናበታችሁ በቴክኒኩ በኩል እስካሁን ሲያገለግለን የቆየው አለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቅ የነበርኩኝ በዚህ ዝማሬ ደናደሩ እያልን እንሰናበታችኋለን። በሰላም ሁኑ። তিওນາগীকা ওহা সোবাই বগנדরা আশ্রমক ইরো চালিকা ওহা জেদা পিদাল

سكلبمسكنايمول لدملبفلكلوتيلهلكتا በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግሞ አለው 0944088425 ደውሉልን፣ አጭር የጽሁፍ መልእክት እላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።